ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ሰለሞን አበበ ጉጉሳ የአማራ ትግል ምክር ቤት ፕሬዚደንት፣ የአማራ ትግል ምክር ቤትን ማቋቋም ለምን አስፈለገ፣ ተልእኮና ግቡ ምንድነው? ከሚለው ለምን አንነሳም? እሺ በጣም አመሰግናለሁ አቶ ካሳሁን አስፈላጊነቱ ሁሉም ሰው እንደሚገምተው የአማራ ትግል በተቀናጀና በተናበበ መንገድ ማካሄዱ በተለይ በአሁኑ ላለው የህልውና ትግሉ በጣም አስፈላጊ ሆኖ በመገኘቱ ዋናው ምክንያት እሱ ነው። ዓላማው ምንድን ነው ያሉትን የአማራ ድርጅቶች በአማራ ስምም በሌላም ድርጅት እንደሚደረገው የተለያየ ድርጅት የተለያየ አይነት ፍላጎት ያላቸው ሊሆኑ ይችላሉ። ግን በተቻለ መጠን ግን ይሄኛው የአማራን ህዝብ መሰረታዊ ጥያቄዎችን አንግቦ የተነሳ በተለይ በአሁኑ ሰዓት ህልውና ትግሉን ብቻ በመገንዘብ የተደራጁ የአማራ ድርጅቶችን አሰባስቦ ተናበው ለመስራት እንዲችሉ ነው። ዋናው አላማ አሁን ያለበትን ህልና ትግልና የወደፊቱን እጣ ፈንታ አማራው በተለይ በአማራው ወገኖች ላይ ሲደርስ የቆየው ችግር ለወደፊትም፣ የአሁኑ ምክክር፣ የአሁኑ ተናበው መስራት፣ የአሁኑ አንድ ላይ መሆን ለወደፊትም ጥቅም አለው ብለን በማሰብ ከዛ አንጻር ነው ዋና አላማው ብለን ያሰብነው እና እንግዲህ እውነተኛ የአማራ ድርጅቶችን ስለ አሁኑ እና ስለ መጪው የአማራ ሕዝብ እጣ ፋንታ የሚመካከሩበት መድረክ ለመፍጠር ነው ዋናው አሁን እንደገለጹት እውነተኛ የአማራ ድርጅቶች ሲሉ ተጠቅመዋል እውነተኛ ሊያስብሰኙት የቻለው ምንድን ነው በሌሎች በኩል በዚህ ትግል ስብስብ ውስጥ እውነተኛ የአማራ ትግልን የማያንቀሳቀሱ ድርጅቶች እንዳሉ ለመጠቆም ነው ያስከሆነ ከሆነ የእናንተ የጋራ ምክር ቤቱ አሁን መሰባሰብ በሚያሻው መልክ እንዲሰባሰብ ለማድረግ ይህ የአማራ ጋራ ምክር ቤት እስካሁን ከምስረታ አንስቶ ምን አብይ ተግባራትን አከናውኗል? በዚህ ረገድ አመሰግናለሁ። እንግዲህ እውነተኛ ሲባል ለአማራ ሕዝብ የቆመ በተለይም በወቅታዊ በሆነው የሕልውና ትግል ሙሉ በሙሉ እምነት ያላቸው ማለት ነው። ምክንያቱም ያንን የተጠቀምንበት መንገድ ሁሉም እንደሚያውቀው በማወቅም ይሆን ባለማወቅ፣ ባለመናበብ፣ ባለመረዳዳት ነገሮች የየራሳቸውን መልክ ይዙና ትግሉን ሊያደናቅፉ ወይም ደግሞ ሊጎትቱ ስለሚችሉ እውነተኛ ስንል እውነተኛ በእርግጥነት አንደኛ አንዱን ለማመልከት ነው። ሀሳዊ ድርጅቶች ሊኖሩ ይችላሉ። የአማራ እንደ ማንኛውም አይነት ድርጅት የአማራን ጉዳይ ተጠቅመው ወደ ራሳቸው ፍላጎት ሊጎትቱ የሚችሉ ድርጅቶች ሊኖሩ ስለሚችሉ እነሱን ማለት ነው። ከሰርጎ ገቦች ከመሳሰለው። ሌላው ግን መናበቡን ለማጠናከር ነው ዋናው እንደውም መመካከሩን ለማጠናከር የተደረገ አሰራር ነው። እንግዲህ ስብስቡ እንግዲህ ስብስቡ በእርግጥ እንዲሁ ከመሬት ተነስቶ ቡም ያለ ወይም ደግሞ እንደው ይሄ ነው ተብሎ በቃ መስርተናል እንደዚህ ተከተሉን የሚል ነገር ሳይሆን ብዙ መንገዶች ሄደናል። ይሄ የተጀመረው በፈረንጆቹ ጁላይ አካባቢ ነው። ግን በነገራችን ላይ ትንሽ ወደኋላ ልውሰድህና ይሄ ነገር ይሞከር ነበር በተለያየ ጊዜ። እኛም የተወሰኑ እዚህ አሁን ያለ ነው የሞከር ነውም ከዚህ በፊት አለ ያ ፍላጎት ነበር። የዛሬ ዓመትም ቢሆን ወደ ትወንቲ ትወንቲ ቱ ማለት ነው። አሁን ትወንቲ ትወንቲ ፎር ነው። በእርግጥ እንግዲህ የመጀመሪያው ስለሆነ ነው ሁለት ዓመት መባል አይችልም። ያው አንድ ዓመት በፊት የነበረ ዓለም አቀፍ የአማራ ጉባኤ ብለን ሁሉ ሞክረናል። ተመሳሳይ ሁለት ሙሉ ቀን የንግግር አድርገን እንደው የሀሳብ ጥራትን በተመለከተ ብዙ ሞክረናል እና ነገሩ አሁን የተጀመረ አይደለም። የሁሉም ፍላጎት ነው። ግን አሁን ግን ስራዬ ብለን አይ ይሄን ነገር ከዛው ተነጋግሮ ምን ብሎ መሄድ ብቻ ሳይሆን እንደ ምክር ቤት አይነት አወቃቀር ሊኖር ይገባል ብለን ነው ከጁላይ ጀምረን ጁላይ ትወኒ ትሪ ከዛ ጀምረን ነው እንግዲህ ስናካሄድ በጊዜው በእርግጥ የነበረው ስም ምናልባት አድማጮች ይሄን ነገር በደምብ እንዲያዩት ያስፈልጋል እንዳያምታታቸው ብዬ ነው። ሲጀመር የአማራ ሽግግር ምክር ቤት አይነት ነገር ነበር ስሙ። መጀመሪያ ህዝቡን ሰብስበን እንዲህ አይነት ሀሳብ አለ፣ ምን ታስባላችሁ ሲባል አይ እንደዛ አይነት ነገር የመንግስቱ ውክልና ይመስላል የሽግግር መንግስት ሲባል ስለማያስኬድ እሱን ማስተካከል ያስፈልጋል። ከአላማውም አንጻር ምን እንዳሰባችሁም በጥራት መነጋገር ያስፈልጋል ተብሎ ብዙ ውይይት ከተካሄደ በኋላ እውነት ለመናገር ያ ስብሰባ የተካሄደው ሴፕተምበር ሲክስ ነው። የመጀመሪያው ህዝባዊ ጉባኤ ልትለው ትችላለህ በዚህ መንገድ። እና የስም ማስተካከያው የተጠቆመው በዛ ጊዜ ነው። ስለዚህ ከዛ በመነሳት ዓላማውንም ያ ጊዜ እንግዲህ እንደ የመጣውን ነገር ለማስተናገድ የተፈጠረ ነው እንጂ ሙሉ በሙሉ በደንብ መሬት ያዘ ነገር አልነበረውም። ምክር ቤቱን ያልኩት ሌሎቹን እመጣባቸዋለሁኝ እና የስም ማስተካከያውን አድርገን በጊዜያዊነት የሚያካሄዱት ሰዎች ማለት ነው። ኦክቶበር ሰቨን ላይ ቅድመ ጉባኤ በሚል ስብሰባ አካሄድን እንደገና ማለት ነው። በዛ ስብሰባ ላይ በጣም ጥሩ ጥሩ የሆኑ ጽሑፎች ቀረቡ። የህሉና የማታገያ ሰነዱ ምን መሆን አለበት? የህልና ትግል ኮሚቴ የሚባለው ጆይን አድርጎ ነበር ወደዚህ እና ምክር ቤቱን አብረን መሰረታለን ስላለ የነሱም ነገር ቀርቦ ነበረ። እኛ ማንን ለሚለው ደግሞ አንድ ጥሩ የሆነ ከሁለት ገጽ ያልበለጠ ራሳቸው ምክር ቤቱን የሚገልጽ ነገር ቀርቦ ነበረ። ስለዚህ ይሄ ሁሉ ተደርጎ ነው የቅድመ ጉባኤው በደንብ ከተስተካከለ በኋላ በኦክቶበር ትዌንቲ ኤት ወደ መጨረሻው ላይ ማለት ነው በዛ ወር ጥሪ ተደርጎ ብዙ ያው እንግዲህ ሂደት አለው በውስጡ ጥሪ ተደርጎ ወገኖች ተገናኝተን ሀያ የማዕከላዊ ኮሚቴ አባላትን መርጠናል። በጊዜው ማለት ነው። ድምፅ ተሰጥቶ ነው። በስነስርዓት ነው እንደ ኤሌክትሮኒክ ባለት በለው ምክንያቱም ሰርቬ አድርገ በቀላሉ የምሰራው ነገር ነው፣ ዙም ላይ እና ምንም የሚያሳስት ነገር አልነበረውም። በግልጽ ተመረጠ፣ ሀያ ሰው ማለት ነው። ከሀያው ውስጥ በተከታታይ በሚቀጥሉ ሳምንታት እንግዲህ ከምክር ቤቱ አስራ አንድ ሰዎችን ለስራ አስፈጻሚ አዋቅረን ነው ይሄድ ነው። ይሄን ይመስላል አወቃቀሩ ማለት ነው። እና ሂደት አለው። በተቻለ መጠን ጥሩ የሆነ አሰራር ነው ብለን እናምናለን ግን ይሄ ለብቻው አሁን ይሄን አንድ ነገር ስትጀምር ያው የምትችለውን ነገር ትሰራለህ፣ ግን እንደ ተቋም ስለሆነ ይሄን ነገር ያሰብነው ዝም ብሎ ተፈጥሮ የሚጠፋ አይነት ድርጅት ሳይሆን እንደ ቋሚ ነገር ነው። ምክንያቱም የፖለቲካ ኢንትረስት የለውም ይሄ ፖለቲካ ወይም ደግሞ ለአንድ እንትን የሚሮጥም አይነት ነገር ስለሌለው የመመካከሪያ መድረክ ጎጆ ስለሆነ እየተቀየረ እየተሻሻለ የሚሄድ ጉዳይ ነው ለማለት እወዳለሁ። ይሄ ነው እውነት ነው። ኢትዮጵያውያን መጀመር እንጂ መጨረስ አይችሉም ይባላል። ዘላቂነት ነው እሳቢያችሁ። በዚህ ረገድ የአማራ የትግል የጋራ ምክር ቤት ከዚህ በፊት ከእናንተ ምክር ቤት ባሻገርም ሌሎች እንደዚሁ የአንድነት በጋራ የመሰባሰብ የተቀናጀ ትግል የማካሄድ ጥሬዎች፣ ሙከራዎች፣ ስብሰባዎች፣ ጉባኤዎች በርካታ ጊዜያት በተለያዩ አካባቢዎች በተለይም በባህር ማዶ አውሮፓና አሜሪካ ውስጥ ተከናውነዋል። የእናንተን የአማራ ትግል የጋራ ምክር ቤት ከሌሎች ከተደረጉት ሙከራዎች ወይም በጋራ አሰባሳቢነት ስም ከቆሙ ድርጅቶች ወይም ማህበራት የሚለየው በምን መልኩ ነው? እናንተን ከሌሎች ምን ይለያችኋል? በጣም ጥሩ ነው ካሳሁን። እንግዲህ ሙሉ በሙሉ እንደው ብራንድ ኒው ወይም ደግሞ እንደው አዲስ ነገር ነው ለማለት ባልችልም የሚለዩ ነጥቦች አሉ። አንደኛ እንዳየ ነው በተለያየ አደረጃጀት ብዙ ለመተቸት ሳይሆን ሁሉም የየራሱ አሰራር አለው ይመስላል። ብሎ ባሰበው ብዙ ሊሰራ ይችላል። ጥሩ ነው፣ ውጤታማም የሆኑ አሉ። በተወሰነ ደረጃ ማንም ይሁን ማንም አስተዋጽኦ እያደረጉ ነው ብለን ነው የምናምነው። ስለዚህ እኛ ስንነሳ የትኛውንም አይነት ድርጅት ጥሩ አይደለም ወይም ደግሞ ይሄ ልክ አይደለም ብለን ሳይሆን የተነሳ ነው። ኦኬ ይሄ ነገር ተቋም ነው፣ ድርጅቶች ይኖራሉ በየቦታው። ስለዚህ እነሱ ድርጅቶች ቀስ በቀስ እየተመካከሩ የሚመጡበትን መድረክ ብንፈጥር ይሄ የተበታተነው ትግል ተናቦ የመስራት መፍትሔ ሊያገኝ ይችላል ከሚል አንጻር ፍጹም የሆነ ኦፕን ዶር ፖሊሲ ነው ያለን ማለት እንዴት ነው? ግለሰብም ሊሆን ይችላል ድርጅቶችም ሊሆኑ ይችላሉ። ማንኛውም ሰው ለአማራ አስተዋጽኦ አደርጋለሁ የሚል በሙሉ ለማቀፍ የሚሞክር ድርጅት ነው ይሄ። ማቀፍ እንዴት ነው የሚባለው? ራሱን ችሎ የሚሰራቸው ብዙ ስራዎች አሉ። ለምሳሌ የህሉና ትግል የሚባል ወገኖቻችን ተሰባስበው የሚሰሩ ነበሩ ለረዥም ጊዜ እነሱ። አሁን ይሄ ምክር ቤት ፈላጊነቱን ወዲያው አይተው ከመስራቾቹ አንዱ ትልቁ ኮሚቴ ለምሳሌ የነሱ ነው። ስለዚህ ልክ በዛ መሰረት ሌሎቹንም ድርጅቶች ምን አደረግን? ይሄን ነገር እንደዚህ ውህድ የሆነ ሃይብሪድ፣ ወይም ውህድ የሆነ አይነት አሰራር አደረግ ነው። ምንድ ነው ኦኬ፣ ከየድርጅቶቹ ሰዎች ሊመጡ ይችላሉ። የግድ ድርጅት ለድርጅት ከዚህ በፊት ዛ አይነት ነገር ሲሰራ ብዙ ጊዜ ይፈጃል። ምን ይላል? ስለዚህ ይሄ ስራውንም እየሰራ ማሰባሰቡንም እየሰራ ቢሄድ ይሻላል ከሚል አንጻር ከየድርጅቶቹ ሰዎች አሉ። አሁን አንተ ከጠራሃቸው በየጊዜው ከሚሰባሰቡት ድርጅቶች የሌለበት የለም ማለት አልችልም። ከሁሉም አሉ፣ ግን እንደ ድርጅት ሳይሆን የመጡት እንደ ግለሰብ ይመጣሉ። ያንን ሀሳብ ይዘው ነው የመጡት፣ የድርጅታቸውን ያንን እዚህ ሙሉ በሙሉ በሚችሉት አቅም ማለት ነው። ኦፍኮርስ ድርጅታቸው በሚፈቅደው መሰረት ሊያካፍሉ ይችላሉ፣ አብረው መስራት ይችላሉ። ይህንም ሀሳብ ወስደው ደግሞ ወደ ድርጅታቸውም ሊጠቀሙበት ይችላሉ። ስለዚህ እንዲህ አይነቱን ግንኙነት ብንፈጥር ቀስ በቀስ ሁሉም እየተናበበ እየሰራ ይመጣል ብለን እዚህ በምክር ቤቱ መዋቅር ውስጥ ወደ አስር የሚሆኑ ክፍሎችን ከፋፍለን አስቀምጠናል። ለምሳሌ ድርጅቶች ጉዳይ አለ ገብተው ሊመካከሩበት የሚችሉት ጥናት የሚያካሂዱበት ክፍል አለ የመሳሰለው እና ለየት የሚያደርገው እንግዲህ ይሄ ነው። አንደኛ ለሁሉም ክፍት ነው። ሁለተኛ ተናቦ እንዲሰራ የሚያደርግ ነው። ማንኛውንም አይለይም። ማንንም ቢሆን አይለይም ሲባል እንዴት ነው? በእርግጥ መሰረታዊ የሆኑ የአማራ እንደ ህዝብ አማራን የሚያስጨፈጭፉትን ኦፍኮርስ አይቀበልም። ከዛ ውጭ ያለውን ግን ሁሉንም ያስተናግዳል እና በአይነቱ ለየት ያለ ነው። ስለዚህ ሁለት አይነት ነገር ነው። ማሰባሰቡንም ይሰራል። ኢትዮጵያ ውስጥ ያለውንም በማሰባሰቡም በሌላ በኩል ደግሞ ቀጥታ ከኢትዮጵያ ጋር በተገናኘ መንገድ ከፋኖ ጋር የሚሰሩ ሀይሎችን ይይዛል እና ሁሉንም አዋህዶ ነው የሚሰራው። እንዳልኩ ነው። እንግዲህ ይሄን አዋህዶ አንድነን በዚሁ ስር ኑ፣ እንደዚህ አይነት የማስገደጃ ነገር ሳይሆን ተመካክሮ የሚንሄድበት መድረክ ነው እና የፈጠር ነው። በዛ መሰረት እንግዲህ ልዩ ነው የሚል ነገር አለ። እንደገና ሁልጊዜ ለለውጥ ዝግጁ ነን ወይም ምክር ቤቱ ዝግጁ ነው። በዛ መሰረት ይሰራል ብለን እናስባለን። ይህን ለማለት ነው። ተከሳውን ከፕሮፌሰር ሰለሞን አበበ ጉግሳ የአማራ ትግል የጋራ ምክር ቤት ፕሬዝደንት ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጭም። በቀጣዩና የማጠቃለያ ክፍለ ዝግጅታችን የአማራ ትግል ገጥሞት ያሉ ተግዳሮቶች፣ ግቦች፣ ግልጽነትና ተጠያቂነት እንዲሁም የአማራ ትግል የጋራ ምክር ቤት ኢትዮጵያና ኢትዮጵያዊነትን አስመልክቶ ያለውን